ah uh -huh. ብእሲቤ መመናኑ ዘቦ ቤተ ክርስቲያን በጊዜ ቅዳሴ ወይ ሰምዓ መጻሕፍ ተቅዱሳቶ ወይ ተአገሰ ቀይፍ የጽሙ ጸሎተ ቅዳሴው ወኢተመጠወ ቁርባን ይሰደድ እምቤተ ክርስቲያን እስመ አመሰነ ሕገ እግዚአብሔር